ሳይንስና ህብረተሰብ ጤና ይስጥልኝ አድማጮች እንደምን ሰንብታችኋል በ2015 በሳይንሱ ዓለም በርካታ ምርታዎች ተመዝግቧል ናሳ የህዋ ምርምር ጣቢያ ሮኬት ወደ ህዋ አምጥቆ ወደ ምድር መመለሱ ተሳክቶለታል በፀሐይ ኃይል የሚሠራ አውሮፕላን በረራ ማድረጉም ተሰምቷል በ2015 የሥነ ፈለክና የጠፈር ተመራማሪዎች ኬፕለር የተሰኘች ፕላኔት ማግኘታቸውን አውጇል ጥንታዊ የሰው ዘር እንደሆነ የተነገረለት ሆሞ ናሌዲ የተሰኘ ቅሪተ አጽም ደቡብ አፍሪካ ውስጥ የመገኘቱ ዜና ብዙዎችን አነጋግሯል በህክምናው ዘርፍ የኖቤል ሽልማት እንዲሁም ሌሎች በ2015 የተከናወኑ አበይት ክስተቶችን ዳሰሳ ያደረግንበት የሳይንስና ህብረተሰብ ዝግጅታችንን ነው የምትከታተሉት መልካም ቆይታም የጎርጎሪዮሱ 2015 የናሳ የህዋ ምርምር ማዕከል ሐዘንም ስኬትም ያስተናገደበት ዓመት ነበር። ለናሳ የሚሠራው ስፔስ ኤክስ የተሰኘው ተቋም በሁለተኛ ሙከራው ወደ ህዋ ያስወነጨፋት ሮኬት ስኬታማ ጉዞ ያደረገችው በ2015 መገባደጃ ላይ ነበር። ልዩ ስሟ ፋልኮን 9 የተሰኘችው ይህች ሮኬት የተወነጨፈችው ከፍሎሪዳ፣ ዩናይትድ ስቴትስ የናሳ ኬኔዲ የህዋ ምርምር ማዕከል ነበር። ሮኬቷ ህዋ ላይ ተንሳፎ ወደሚገኘው ዓለም አቀፍ የህዋ ምርምር ጣቢያ ትልካ በተሳካ መልኩ ማረፏ ለህዋ የምርምር ዘርፍ ታላቅ ምርታ ነው ተብሎ ተመስግቧል። ስፔስ ኤክስ ከስድስት ወራት በፊት ወደ ህዋ ሊያመጥቃት የነበረችው ሌላ ሮኬት ገና ከመነሻው ሁለት ደቂቃ ያህል እንደተወነጨፈች ነበር አየር ላይ የፈነዳችውም። ሮኬቷ ጭነቷን ወደ ህዋ ለማጓጓዝ ነበር ግቧ አየር ላይ መክናቀረች እንጂ። ስፔስ ኤክስ ከናሳ የህዋ ምርምር ጣቢያ ጋር በገባው የ1.6 ቢሊዮን ዶላር ውል መሠረት ነበር የመጀመሪያውን ያልተሳካ ሙከራ ያከናውነው። በሁለተኛው ሙከራ ግን ሮኬቷ የጫነቻቸውን 11 ሳተላይቶች ኦርፕኮም ለተሰኘው የዩናይትድ ስቴትስ ኩባንያ ማድረሱ ተሳክቶላታል። ስፔስ ኤክስ የላካት ሮኬት ሳተላይቶቹን ህዋ ላይ ወደሚገኘው ጣቢያ ድርሳ ወደ ምድር መመለሷም ሌላኛው ታላቅ ምርታ ነው ተብሏል። ከዚህ ቀደም ወደ ህዋ የሚላኩ ሳተላይቶች ግባቸውን ከመቱ በኋላ እዚያው ህዋ ላይ እንዲከስሙ ይደረግ ነበር። በሌላ ዜና ደግሞ ህዋ ላይ ተንሳፍፎ ለሚገኘው ለዓለም አቀፉ የህዋ ምርምር ጣቢያ ስድስት ጠፈርተኞች ዩናይትድ ስቴትስ የገና ስጦታ መላኳም ተደምጧል። ዓለም አቀፍ ጣቢያው ህዋ ላይ ተንሳፎ በመሬት ዙሪያ ሲሽከረከር 15 ዓመታትን አስቆጥሯል። ጣቢያው በህዋ ሳይንስ ላይ ምርምር ለሚያከናውኑ ጠፈርተኞች መኖሪያና ቤተ ሙከራ ሆኖም ያገለግላል። ዶክተር ጥላይ ታደሰ በአሜሪካ የጠፈር ምርምር ጣቢያ ወይም ናሳ ተመራማሪ ናቸው። ዓለም አቀፍ የህዋ የምርምር ጣቢያ ወይም ደግሞ የህዋ ጣቢያ ግዙፉ መንኮራኩር ነው አስራ ዘጠኝ ዘጠና ስምንት እንደ ፈረንጆች አቆጣጠር ቀዝቃዛው ጦርነት ወዲህ የሩሲያና የአሜሪካ መንግስት ያጣመረና ሁለቱ በአንድነት መስርተውት ሎ ኦርቢት ወይም ደግሞ ዝቅ ባለ የምድር ምህዋር ሰርቶ ምድርን የሚሽከረከር ግዙፍ አካል ነው። ካለው ቅርበት የተነሳ እንግዲህ በአይናችንም ልናየው የምንችለው ነው። በረራ በሚያደርግበት ጊዜ ይህ ጣቢያ ከሶስት መቶ ሰላሳ እስከ አራት መቶ ሰላሳ አምስት ኪሎ ሜትር ከመሬት ላይ ይርቃል። መዋሩ ስለሚቀያየር ነው። በዘጠና ደቂቃ አንዴ መሬትን መዞር ይችላል። ይህ ጣቢያ የተገነባው በዩናይትድ ስቴትስ፣ ሩሲያ፣ አውሮፓ፣ ጃፓን እና ካናዳ የህዋ ማዕከላት ትብብር ነው። ጣቢያው እያንዳንዱ አካሉ በተናጥል ከተጓጓዘ በኋላ በጠፈርተኞቹ እጅ እዛው ህዋ ላይ እንደተገነባ ይነገርለታል። ህዋ ላይ እየተንሳፈፈች ቅኝት የምታደርገው አዲስ አድማሶች በእንግሊዝኛው ኒው ሆሪዞንስ የሚል ስያሜ ያላት እናት መንኮራኩር ደግሞ ፕሉቶ የተሰኘችው ፕላኔት ላይ በ2015 አስገራሚ ነገሮችን በምስል አንስታ ወደ ምድር ልካለች። የናሳ የህዋ ምርምር ማዕከል ንብረት የሆነችው አዲስ አድማሶች እናት መንኮራኩር በፕሉቶ በኩል አድርጋ መብረር የቻለችው ከአምስት ወራት በፊት ነበር። ከሰሞኑ ግን መንኮራኩሯ በፕሉቶ በኩል ማለፍ ብቻ ሳይሆን አስደማሚ ምስሎችንም በፎቶግራፍ አንስታ ወደ ምድር ልካለች። ምስሎቹ የፕሉቶን ውስጣዊ ገጽታና የፕላኔቷን አወቃቀር እንደሚያሳዩ ተገልጧል። ከዚያም ባሻገር በፕሉቶ ከባቢ አየር ያልተጠበቀ ጭጋግ መከሰቱን፣ በፕላኔቷ ቀደም ሲልና በአሁኑ ወቅት የበረዶ ግግር እንቅስቃሴ እንደሚገኝ አመላክቷል። የተቦረቦሩ የመሬት ገጽታዎችና ሸለቆዎች በፕላኔቷ መገኘታቸውም አስደምሟል። ከዚሁ ከበረራ ዜና ሳንወጣ ከወደ ጃፓን በፀሐይ ኃይል የሚሠራ አውሮፕላን በ2015 የበረራ ሙከራ ማድረጉ ተሰምቷል። 20 ሚሊዮን ዶላር ወጪ የተደረገበት የስዊዘርላንድ ንብረት የሆነው አውሮፕላን በገጠመው የባትሪ ችግር ግን ቢያንስ ለዘጠኝ ወራት ሐዋይ አየር ማረፊያ ውስጥ እንዳረፈ መቆየቱ የግድ ነው ተብሏል። አውሮፕላኑ ዓለምን ለመዞር ከጃፓን ኦሃሁ ከተማ በመነሳት የጀመረው ጉዞ ግማሽ በግማሽ መገባደዱም ተጠቅሷል። አውሮፕላኑ በ2016 ሚያዚያ አሊያም ግንቦት ወር ላይ ወደ አሪዞና ግዛት የአራት መዓልት ወለሊት ጉዞ ለማድረግ ቀጠሮ እንደተያዘለት ሮይተርስ የዜና ምንጭ ዘግቧል። ከሕዋ ዜና ሳንጣ የስነፈለክና ጠፈር ተመራማሪዎች አንድ አዲስ ፕላኔት ማግኘታቸውን በ2015 ይፋ አድርጓል። ፕላኔቷ ከመሬት ጋር ተመሳሳይነት አላት ተብሏል። ሄች ፕላኔት ኬፕለር 452ቢ ትሰኛለች። ስያሜውን ኬፕለር ከተሰኘው አጉሉቶ መመልከቻ ግዙፍ መነጽር ወይም ቴሌስኮፕ ያገኘችው ይህች ፕላኔት ለሕይወት ተስማሚ የሆኑ ነገሮችን አቅፋ እንደያዘችም ትንታኔ ተሰጥቷል። ይህም በመሆኑ ኬፕለር 452 ቢህ የመሬት ዘመድ አዲሷ ፕላኔት የሚል ስያሜ አግኝታለች። እንደ ስነ ፈለክና ጠፈር ተመራማሪዎች ከሆነ ፕላኔቷ የተገኘችው ምድር ከምትገኝበት ፀሐያዊ ጭፍሮች ወይም ጋላክሲ ውጪ እጅግ በጣም በርቀት ነው። ኢትዮጵያዊው የሥነ ፈለክና ጠፈር ተመራማሪ ዶክተር ጌታቸው መኮንን ደቡብ አፍሪቃ ኖርዝ ዌስት ዩኒቨርሲቲ ውስጥ ፊዚክስ ያስተምራሉ። ስለ አዲሷ ፕላኔት ግኝትና ርቀት እንዲህ ብለዋል። እንደው አጭር የሆነ ነገር ለመናገር እንግዲህ ኬፕለር አራት ሀምሳ ሁለት ቢ መሬትን ይመስላሉ ተብለው ከተገኙት ፕላኔቶች ውስጥ ስድስተኛዋል። ኬፕለር አራት ሀምሳ ሁለት ቢ ማለት ነው እና እንግዲህ ከመሬት አንድ ሺህ አራት መቶ የላይትየር ነው። ርቀትዋ ስድስት ሚሊዮን ሚሊዮን ማይል ነው። በጣም እጅግ እጅግ በጣም ትልቅ ቁጥር ነው። ኬፕለር ጋር ለመድረስ እንግዲህ የአሁን ባለን ቴክኖሎጂ እንኳ ብንወስድ እስከ ሀያ ስድስት ሚሊዮን ዓመት ይፈጅብናል ማለት ነው። በብርሃን ፍጥነት አንድ ሰው በብርሃን ፍጥነት እንኳ መጓዝ ቢፈልግ እስከ ሶስት ሺህ ዓመት ድረስ ይፈጅበታል እዛ ለመደ ኬፕለር 452ቢ ውጪያዊ አካል ምናባዊ ገጽታ ምንነት ገና ሙሉ ለሙሉ አልተብራራም። ሆኖም ጠቢባኑ ብርሃንን በመተንተን ፕላኔቷ ምናልባትም ከሳተ ጎመራ የተገኘ አለታማ ቋጥኞች ሳይኖራት አይቀርም ብሏል። ፕላኔቷ ዘንድ በዘመኑ የሰው ልጅ ስልጣኔ ታግዞ ለመድረስ የማይሞከር ነው። አንድ ቀን መሆኗ አይቀርም የሚል ተስፋ ግን መሰነቃቸው አልቀረም። ሳይንቲስቱም ኢትዮጵያ ከሶስት እስከ አምስት ዓመታት ውስጥ ሳተላይት የማምጠቅ እቅድ እንዳላት የተገለጠው በ2015 ነው። ኢትዮጵያ በእንጦጦ ተራራ ላይ በሁለት ቴሌስኮፖች የመጀመሪያውን የህዋ ምርምርና ማሰልጠኛ ማዕከል ከፍታ ስራ ከጀመረች ጥቂት ወራት መቆጠሩን የእንጦጦ ኦብዘርቫቶሪ ወይም እንጦጦ ህዋ ምርምርና ማሰልጠኛ ማዕከል ዋና ኃላፊ ዶክተር ሰለሞን በላይ ተናግሯል። ቴሌስኮፖቹ ሁለት ናቸው። የገዛ ናቸውም ከጀርመን ካምፓኒ አስቴልኮ ነው። አጠቃላይ በዛን ሰዓት በነበረው ገበያ ወደ ሶስት ሚሊዮን ዶላር ነው። ሁሉንም መሳሪያዎችን ይዞ ማለት ነው። በአሁኑ ሰዓት ባለፈው የካቲት መጨረሻ ላይ ነው ፋይናል ኮሚሽን ሆኖ የኛ ኢንጂነሮች ናቸው ኦፕሬት የሚያደርጉት የመጀመሪያ የተመለከት ናቸው። አንደኛ ከእኛ ከጠበቅነው በላይ ዲፕ ስፔስ ያለውን ጋላክሲ ተመልክተናል፣ ካቻፕ አድርገናል። ፕላኔቶችን ተመልክተናል። በሙሉ ስለ ጨረቃን ፕሮፐርቲ እያጠናን ነው። አካባቢውን ደግሞ የፖሊሽንም የተለያየ የስታሩ ሀይሉን የሀይሉንም ያጠናል እና እነዚህ እነዚዎችን አሁን ኦብዘርቬሽን ስራ እየሰራ ነው። ወደ ቅሪታ አካል ጥናት እንሻገር። የጥንታዊው ሰውም ሆነ ቅድመ ሰው ቅሪታ አካል ተመራማሪዎች ኢትዮጵያ ውስጥ 2.8 ሚሊዮን ዓመት ገደማ ዕድሜ ያለው መንጋጭላ ከአምስት ጥርስ ጋር መገኘቱን በ2015 የመጀመሪያዎቹ ወራት ላይ በይፋ ማሳወቃቸውም ይታወሳል። ኢትዮጵያ ውስጥ በአፋር ምድር ሌዲ ገራሩ በተሰኘው የምርምር አካባቢ የተገኘው ቅሪታ አካል ኤልዲ 3501 የሚል ሳይንሳዊ መለያ ስም ተሰጥቶታል። ይህ ቅሪተ አካል የተገኘው በአሪዞና ፌዴራል ክፍለ አገር ዩናይትድ ስቴትስ ከፍተኛ ትምህርቱን በመከታተል ላይ በሚገኘው ኢትዮጵያዊ ወጣት ሳይንቲስት ቻላቸው መስፍን ስዩም ነው። ቅሪታ አካሉ በጥቂት መቶ ሺህ ዓመታት ልዩነት ቀደም ሲል ከተገኘችው ማለትም የ3.2 ሚሊዮን ዓመታት እድሜ ካላት ይበልጥ ጦጣ መሰሏ ቅሪታ አካል ድንቅ ነሽ ወይም ሉሲ ይበልጥ ወደ ዘመናዊው ሰው ቅድመ ምስል ይጠጋል ተብሎለታል። ይኸው የመጀመሪያው የሆሞ ቤተሰብ አባል ሳይሆን እንዳልቀረ የተነገረለትን ቅሪታ አካል የዛሬው ዘመን ሰው ወይም ሆሞሳፒያንስ እንዲሁም በሂደት የጠፉት ዘመዶቹ ሆሞ ሃቢሊስ፣ ሆሞ ኤሬክቶስ እና ኒያንደርታልስ የጋራ የዘር ሀረግ ሳያደርገው አልቀረም ተብሏል። በሂደት ከጠፉት የዛሬ ዘመን ሰው ዘመዶች ጋር ይደምራል የተባለለት ቅሪተ አካል ከሶስት ወራት በፊት ከወደ ደቡብ አፍሪቃ የመገኘቱ ሌላ ዜና ብዙዎችን አስገርሟል። ከዛሬው ዘመን ዘመናዊ ሰው ጋር ቅርበት አለው የተባለለት ይህ ቅሪተ አካል ሆሞናሌድ የሚል ስያሜ ተሰጥቶታል። ደቡብ አፍሪካ ውስጥ በሚገኝ አንድ ዋሻ እንደ ከዋክብት ተበትነው ነው ከተገኙት 1500 አጥንቶች ስብስብ በመነሳት ነበር የሆሞናሌዲ ገጽታ ናሙና የተበጀው። ሆሞናሌዲ በደቡብ አፍሪካ የሶቶሾና ቋንቋ ብቅ የሚሉ ከዋክብት የሚል ስያሜ ይይዛል። ሆሞናሌዲ ሚጢጢ አእምሮና የራስ ቅል መዋቅር አለው። እንደ ደጋን የተቆለመሙ የእጅና የግርጣቶቹ መዋቅሮች ከጦጣ ጋር ያመሳስሏል ተብሏል። ሆሞናሌዲ ከዚህ ቀደም በጥናትና ምርምር ያልተገኘ የጦጣና የዘመናዊ ሰው ቅይጥ ነውም ተብሎለታል። የቅሪታ አካላት አጥኚዎች ከወደ ቻይና ደረስንበት ባሉት ምርምር መሰረት ደግሞ ጥንታዊው ብልሁ ሰው ከ80 ሺ ዓመታት በፊት ወደ ቻይና ያቀናው ነው ከኢትዮጵያ ተነስቶ ነው ብለዋል። በስዊድን መዲና ስቶኮልም የሚገኘው የካሮሊንስካ ተቋም በሕክምና የዘንድሮቹ የኖቤል አሸናፊዎችን ለቻይና ለጃፓንና አየርላንድ ሳይንቲስቶች በጋራ ሰጥቷል። የአየርላንዱ ተወላጅ ዊሊያም ሲ ካምቤል፣ ጃፓናዊው ሳቶቺ ኦሙራና ቻይናዊቷ ዩዩቱ ናቸው። ሳይንቲስቶቹም ቻይናዊቷ የወባ በሽታን ለመታገል መድኃኒት በማግኘታቸው፣ ሁለቱ ሳይንቲስቶች ምርቀዛን ለመከላከል ስኬታማ በመሆናቸው ነው ለሽልማት የበቁት። አድማጮች፣ በጎርጎሪዮሱ 2015 የተከናወኑ አበይት የሳይንስ ግኝቶችንና መረጃዎችን በተመለከተ ያስቃኘን የሳይንስና ኅብረተሰብ ጥንቅር በዚሁ ይጠናቀቃል። ማንተ ጋፍቶት ስለሽ ነኝ። መልካም ጊዜ። ጤና ይስጥልኝ።